ከኢትዮጵያ ተከታታይ የቴሌቪዥን ድራማዎች መካከል አንዱ የሆነው ዘመን ድራማ ባልደረቦች በምስራቅ ኢትዮጵያ ሱማሌ ለቀረጻ ወጥተው እንግልት እንደደረሰባቸው በፌስቡክ ገጻቸው ገልጠዋል የድራማው ሰሪዎች የአካባቢው ፖሊስ በስህተት ላደረሰባቸው እንግልት ይቅርታ እንደጠየቃቸው ተናግሯል። የለም ሌላ ተልእኮ ነበራቸው ሲል በዛው በፌስቡክ ላይ የጻፈም አለም ጽሁፉን ተረት ተረት ሲሉ የተቹም አልጠፉም። ጣናን ምነካው? የብዙዎች ጥያቄ ነው። ጣና ሐይቅ እንቦጭ በተሰኘ መጤ አረም የመወረሩ ዜና በርካቶችን አሳስቧል። የማኅበራዊ መገናኛ ዘዴዎች መነጋገሪያ ርዕስም ሆኗል። አብራችሁን ቆዩም። በሳምንት ሁለት ጊዜ የሚቀርበው ዘመን ተከታታይ የቴሌቪዥን ድራማ ባልደረቦች በምስራቅ ኢትዮጵያ ሶማሌ በጸጥታ ኃይላት ደረሰብን ያሉት ውጣ ውረድ የማኅበራዊ መገናኛ ዘዴዎችን ትኩረት ስቧል። የድራማ ቅርፃው አባላት ስለ ስደተኞች ለመቅረጽ በሄዱበት ስፍራ አጋጠመን ስላሉት እንግልት ሲገልጹ አባላቱ ለተለየ ተልእኮ በስፍራው መከሰታቸውን በመግለጽ የሚከስ ጽሑፍም በዛው በማኅበራዊ መገናኛ አውታር ተነቧል። የዘመን ድራማ ቅርፃ ወብርሃን በእንግሊዝኛ ዳይሬክተሮ ፎቶግራፊ መሪ ታሪኩ ደሳለኝ በወቅቱ ስለገጠማቸው በፌስቡክ ገጹ በዝርዝር ጽፏል። በስር ላይ የሚገኘው የታዋቂው ጋዜጠኛ ተመስገን ደሳለኝ ታናሽ ወንድም ታሪኩ ደሳለኝ። በስፍራው የሶማሊኛ ቋንቋ ተናጋሪ በሆኑ መሳሪያ በታጠቁ የጸጥታ ኃይላት እየተዋከቡ በመኪና ተጭነው መወሰዳቸውን ተናግሯል። ከሰላሳ በላይ ባለጠመንጃ ወታደር ከተኮሳ ትረፊት ጋር በምሽት ዙሪያህን በሶስት ፒካፕ ወታደር መኪናና በአንድ ዲፌንደር መኪና ተከበህ መሳሪያ እየተ ቀባበለብህ መስማት መናገር በማትችልበት ቋንቋ ከዚህም ከዚያ ጋንታ ዲብ እጅ ስትባል ምን እንደሚሰማ አስበው ሲል በወቅቱ ስለደረሰባቸው በዝርዝር ጽፏል። የታሪኩ ጽሑፍ ዘለግ ያለ ቢሆንም በአካባቢው ደረሰብን ያሉትን በዝርዝር ባይነሊና የሚያሳይ ነው ምስል ከሳቹ። የታሪኩ ጽሑፍ እንዲህ ይቀጥላል። ግራ በመጋባትና ካሁናውን ምን ሊፈጠር ነው ብለን እየጠበቅን ከወታደሮቹ ጋር ስንተያይ ድንገት ከመካከላቸው አንዱ በግማሽ አማርኛ በንዴት አፍጥጦ እያየን እዚህ ምን ሰሩ መጣችሁ? እዚህ ምንድን ነው የምትሰሩት? አለን። በመጀመሪያ እዚህ የመጣነው ሀገራችን ስለሆነ ነው ከማለቴ በወታደር ጫማ ከጉልበቴ ስር ተመታው። ሌሎችም ወታደሮች በያዙ ዱላ ባገኙት ነገር ወንድ ሴት ሳይሉ እየተማቱ በከፍተኛ እንግልት ፒካፕ መኪናቸው ላይ ወረወሩን፣ ያለው ታሪኩ ወታደሮቹ በተሽከርካሪያቸው ከጫኗቸው በኋላ በኮረኮንች መንገድ ላይ በ160 የመኪና ፍጥነት 12 ኪሎ ሜትር እየከነፉ በማሽከርከር እንደወሰዷቸው ገልጧል። ከዚያም አንድ ግቢ ውስጥ አስገቡን፣ ያለው ታሪኩ ሁኔታውን ያብራራል። ግቢ ውስጥ እንደገባን ከመኪናው ላይ እየጎተቱ ካወረዱን በኋላ የያዝነውን እቃ ፊት ለፊት እንድናስቀምጥ ካደረጉን በኋላ በየተራ እያስቆሙ እያመናጨቁ ፈተሹን። ወንዶችን ለብቻ ሴቶችንም ለብቻ ካደረጉን በኋላ የመጡት ወታደሮች ሁሉ ከአስር ጊዜ በላይ ቆጠሩን። ይህ ሁሉ ሲሆን እንድናወራ አልፈቀዱልንም። ራሳቸው ይጠይቃሉ፣ ራሳቸው ይመልሳሉ፣ ደግሞም ይጮዋሉ። ከቁጥራና ከፍተሻ በኋላ ወንዶችን በሶ መስመር እንድንቀመጥ አደረጉን። ወደፊታችን ሁለት ሰዎች መጥተው ቆሙ። አንደኛው የእጅ ሽጉጥ የያዘ ሲሆን ሁለተኛው ሽመል ይዟል። እነዚህ ሰዎች ከመጀመሪያው ጀምሮ በእነሱ ትእዛዝ የያዝነው ንብረቶች እየተወረወሩ መኪና ውስጥ እንዲገባና እኛም ተጭነን እንድንመጣ ትእዛዝ ሲሰጡ የነበሩት ግለሰቦች ናቸው። ባለመሳሪያው የአካባቢው የጸጥታ ክፍል ኃላፊ ሲሆን ባለሽመሉ የፖሊስ ኮሚሽን ነው። ሁለቱ ሰዎች ወደ እኛ እንደቀረቡ ወታደሮቹም ዙሪያችንን ከበው እጃቸውን የመሳሪያቸው መላጭ ላይ ያደረጉ በማለት ይቀጥላል የታሪኩ ጽሑፍ። ታሪኩ ተፈጸመብን ያለው ድርጊት የተከሰተው አርብ ሰኔ 30 ቀን 2009 ዓም ከአዲስ አበባ 592 ኪሎ ሜትር ርቀት ላይ በምትገኘው የሱማሌ ክልል በሆነችው ሽንሌ ወረዳ ወይም ድሬዳዋ ኬላ ከምሽቱ አንድ ሰዓት ከ20 ላይ እንደሆነም ገልጧል። የጸጥታ ኃላፊው ስልክ ደውሎ ንግግሩን ከጨረሰ በኋላ ነገሩ መርገቡን የገለጠው ታሪኩ ኃላፊው አንድ ቃል ተናገረ፣ ተተረጎመልን። አሁን አውቀናል ሂዱ ተባልን እንግዲህ ምን እናድርግ ሄደን ብሏል። ወደ አካባቢው ዘመን ድራማን ለመስራት ሲሄዱም ለሶስተኛ ጊዜያቸው እንደነበር ጽፏል። የዘመን ድራማ ባልደረቦች ለቀረጻ ወደ ስፍራው በሄዱበት ወቅት ድሬዷ ከተማ በከፍተኛ ውጥረት በተለያየ ቦታ መንገድ ተዘግቶ በወታደሮች እየተጠበቀች እንደነበር ታሪኩ ገልጧል። ምክንያቱም ይላል ታሪኩም ምክንያቱም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስለነበሩ ነው። እኛም ከጠቅላይ ሚኒስትሩ ካሉበት 16 ኪሎ ሜትር ርቀት ላይ ነበርን። ዳሩ መንግስት የመንግስት ብቻ እንደሆነ ህዝብም ህዝብ እንደሆነ በአንድ ሀገር ሳንተያይ መኖር ከጀመርን 26 አመት አልፎናል ሲልም ጽሁፉን አጠቃሏል። ሲፒጄ በተባለው የጋዜጠኞች መብት ተሟጋች ተቋም በአንድ ወቅት የዓለም የፕሬስ ነፃነት ተሸላሚ የነበረውና አውራምባ ታይምስ የተሰኘው የአማርኛ ጋዜጣ አዘጋጅ ዳዊት ከበደ በበኩሉ ከታሪኩ ደሳለኝ ጽሁፍ ፈጽሞ ተቃራኒ የሆነ ሌላ ጽሁፍ በፌስቡክ ገጹ ላይ አስነብቧል። የዳዊት ጽሁፍ የዘመን ድራማ ፕሮዲውሰሮች በኢትዮጵያ ሶማሌ ክልል ለምን ችግር ገጠማቸው በሚል ርዕስ ነው የሚደረደረው። ፕሮዲውሰሮቹ በድራማ ቀረጻ ሰበብ በድብቅ የቀረጹትን ፉቴጅ የቪዲዮ ምስል ለማለት ነው፣ አውሮፓ ለሚገኝ አንድ የሰብአዊ መብት ተሟጋች ተቋም እንዲያቀብሉ ተልኮ ተሰጥቷቸው ነበር ብሏል። ዳዊት የቡድኑ አባላት ወደ ክልሉ ለቀረጻ የገቡት ከክልሉ መንግስት እውቅና ውጪ በድብቅ ነው ሲልም አክሏል። ከሚመለከታቸው የጸጥታ አካላት ማምሻው ላይ ያገኘውትን መረ ይ ይዤ ቀርብ ያለው ያለው ዳዊት የዘመን ድራማ አባላት በድብቅ ቀረጹት ስላለው የቪዲዮ ምስል ማረጋገጫ በጽሁፉ ላይ አላቀረበም። ይልቁንስ ዳዊት አካባቢው ቀድሞ የነበረውንና አሁን የሚገኝበትን የጸጥታ ሁኔታ በስፋት በመተንተን ከዚህ ቀደም በአካባቢው በጸጥታ ኃይላት ታስረው ስለነበሩ የውጭ ጋዜጠኞች በሰፊው አትቷል። ዳዊት ከአካባቢው የጸጥታ ላፊ ያገኘሁት ባለው መረጃ የዘመን ድራማ ፕሮዲውሰሮች ውጭ ከሚገኝ ድርጅት ጋር ግንኙነት አድርጓል ይላል ለዚህም ቢሆን መረጃውን ይፋን አደረገም። ዳዊት ይቀጥላል። በተደረገው የኤሌክትሮኒክ መረጃ ልውውጥ ድራማው ስለ ስደት የሚያሳይ ትዕይንት ስላለው ይህንን ወርቃማ አጋጣሚ በድራማ ቀረጻ ሰበብ በድብቅ ወደ ክልሉ ገብተው ለሰብአዊ መብት ተሟጋቾች ስሞታ የሚመች የቪዲዮ ፉቴጅ ቀርጸው እንዲያቀብሏቸው ያለመ መሆኑን ኃላፊው ነገሩኝ ይላል። ዳዊት በጽሁፉ ማጠቃለያ ላይ ባሰፈረው አረፍተ ነገር ግን ከላይ የገለጠውን የራሱን ክስ የሚቃረን ጽሁፍ ጽፏል። ሳያስፈቅዱ ለቀረጻ መግባታቸው ብቻውን ከጥርጣ ሬ በዘለለ የውጭ ኃይል ተባባሪ ናቸው ብሎ ለመደምደም አያበቃም በሚል ይህንንም የጸጥታው ኃላፊ እንደነገሩ ገልጧል። የድራማው ባልደረቦችም ያለፈቃድ ወደ ስፍራው መንቀሳቀሳቸውን ጽፏል። የዳዊት ጽሁፍ እንዲህ ይላል። ሆኖም የድራማው ቡድን አባላት ወደ ክልሉ የገቡት በድብቅ በመሆኑ የክልሉ የጸጥታ አካላት ቀረጻውን እንዲያካሂዱ አልፈቀዱላቸውም ብቻ ሳይሆን የተፈጸመው ድርጊት ህገወጥ ስለሆነ በልጆቹ ላይ ምርመራ ለማካሄድ ተገድዷል ብለውናል ይላል የዘመን ድራማ ደራሲ መስፍን ጌታቸው ለዳዊት አጭር መልእክት በፌስቡክ ገጹ አስፍሯል ወንድሜ ዳዊት ሆይ እውነቱን በጣም ስተዋል ወይንም ሆም ብለህ አጣመዋል እኛ ክልሉን ከሚመራው ፓርቲ የድሬዳዋ ጽፈት ቤት በአግባቡ ፍቃድ ጠይቀን ለሽንሌ ዞን አስተዳዳሪዎች አሳውቀን ከድሬዳዋ ፖሊስ ፍቃድ ጠይቀን ብቻ ሳይሆን ለቀረጻ የሚያስፈልግ መሳሪያ ተሰጥቶንና አጃቢ ተመድቦልን ነው ስራችንን በመስራት ላይ ነበር ነው ያለው መስፍን። ምንም አይነት ምርመራ እንዳልተደረገባቸውም ጽፏል። ስህተት በመሰራቱም በአግባቡ ይቅርታ ተጠይቀን ነው የተለቀቅ ነው ይላል መስፍን። አክሎም ከዛ በኋላም እስካሁን ድረስ ስራችንን በስፍራው እየሰራን እንገኛለን ብሏል። መስፍን በፌስቡክ ገጹ ለዳዊት መልስ የሰጠበት ጽሁፉን አንድ እውነት ልንገርህ፣ መቼም ቢሆን አገራችንን አደጋ ላይ የሚጥል አንዳችም ተግባር ላይ እንድንሳተፍ የሚያበረታታ ልብ የለንም። ከማንም የውጭ ድርጅት ጋርም ተባብረን አገራችን ላይ አንድወልትም። ኦጋዴን አካባቢም ዝር ብለን አናውቅም። ሽንሌ ከድሬዷ በ12 ኪሎ ሜትር ርቀት ላይ የምትገኝ ከተማ ነች። በስፍራው ቀረጻ ስና የማያከናውን ደግሞ ይህ የመጀመሪያችን አይደለም። ስለ ሚዛናዊ ጋዜጠኝነት ደግሞ እኔ ላንተ ልነግር አልችልም። ሁሌም ቢሆን ለእውነት ዋጋ መስጠት ትልቅነት ነው ሲል አጠቃሏል። ይህ በዘመን ድራማ ሰራተኞች ላይ ደረሰ የተባለውን እንግልት የሚገልጸውን መረጃ በርካቶች በማህበራዊ መገናኛ አውታሮች ተቀባብሎታል። ጣና ሐይቅ ካለፉት አራትና አምስት ዓመታት አንስቶ በመጤ አረም የመወረሩ ዜና በርካቶችን አስደንግጧል። አረሙ በአፋጣኝ ካልተወገደ በአባይ ምንጭነቱ የሚታወቀው የጣና ሐይቅን ሊያደርቀው ይችላል ተብሏል። ይህን ጉዳይ አስመልክቶ ዶቼ ቬሌ ከዘገበበት በኋላ የበለጠ ትኩረት ሊያገኝ እንደቻለ አንዳንድ አድማጮቻችን ገልጠውልናል። በዶቼ ቬሌ የፌስቡክ ገጽ ከተሰጡ አስተያየቶች መካከል ድምሳይሎ የተባለ የገጻችን ተከታታይ በዓለም በዩኔስኮ በቅርስነት የተመዘገበው ጣና ሐይቅ እንቦጭ የተባለው አረም ወሮት አደጋ ላይ መሆኑን እያየን ነው። የሀገራችን ሕዝብ ተቆርቋሪነቱን በተለያየ ማህበራዊ ድረገጽ እየገለጸ ይገኛል፣ በማለት ይጀምርና ጩኸቱ ሰሚ እስከሚያገኝ ይቀጥል ሲል ሀሳቡን ቋጭቷል። ይሄ ነው ላቀው በበኩሉ ጣናን ሀይቅ ፌዴራሉ መንግስት አይመለከተውም እንዴ? ሕዳሴ ግድብ መለመኛ ሆኗል በጣና የሚለመና ሲል ጣና ሐይቅ እንደ ህዳሴው ግድብ በመንግስት በኩል ትኩረት አልተሰጠውም የሚል አስተያየቱን አስፍሯል። አምባይ ወልደ ማርያምም አረሙ ያሳሰበው ይመስላል። እሪ ሀገር፣ የህዝብ እንነሳ፣ እንነጋገርበት ሌላ ሀገር አለን ወይ? ጣና ከሌለ ባህር ዳር የሚባል ነገር ተረት ይሆናል ብሏል። ታደሰ ወልደ አብ በአጭር አረፍተ ነገር ያሰፈረው መልእክቱ ይህን ያህል ጊዜ ለምን ዝም ተባለ ሲል ይነበባል። የአባሉማ አጭር መልእክትም እንኳን ጣና አገሪቱም ትወራለች ይላል። ገበሬዎች በሐይቁ ዙሪያ እንቦጭ የተባለውን አረም ሲነቅሉ የሚያሳዩ ፎቶዎችም በማኅበራዊ መገናኛ አውታሮች ይገኛሉም። ከፎቶ ጋር አረሙን ለማጥፋት አስቸኳይ መፍትሄ እንደሚያሻው የሚጠቁሙ መልእክቶችም ይነበባሉም። አድማጮች የዘመን ድራማ ባልደረቦች ላይ ደረሰ ስለተባለው እንግልትና ስጋት ስላጠላበት የጣና ሐይቅ ያሰማ ነው። የማኅበራዊ መገናኛ አውታሮች ቅኝት ዝግጅታችን ብዙ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።